ኢትዮጵያዊው የሪዮ ኦሎምፒክ ጀግና ፈይሳ ሊሌሳ አሁንም ከዓለም አቀፉ መገናኛ ብዙሃን ትኩረት አልጠፋም። እውነት ወይ ሞት እያለ ነው። ባለፈው እና ይሌ እና ገዛኝ እና አበባ መኮን እና ቶለሳ ቁቱ ሌሎችም አሉ። ስለ ውጤት ነው ሲነጋገረው የነበረው። አሁን በዚህ ሰዓት እኛ ስለ ሜዳሊያ አይደለም የምናስብ። በበርሊኑ ማራቶን በወንዶቹም በሴቶቹም የኢትዮጵያ አትሌቶች ድል ተቀዳጅተዋል። ቀነኒሳ በቀለ የወንዶቹን፣ በአበሩ ከበደ የተመራው የሴቶቹ ቡድን ደግሞ ከአንደኛ እስከ ሶስተኛ ያለውን ስፍራ ወስዷል። እንደምናመሽታችሁልኛል የተከበራችሁ አድማጮቼ የእግር ኳስ ስፖርት ዜናም ይዘናል። አብራችሁን ቆዩ። አትሌት ፈይሳ ሌሊሳ በሪዮ ኦሊምፒክ የብር ሜዳሊያ ካገኘና በአሁኑ ወቅት በኢትዮጵያ ይካሄዳል ያለውን የሰብአዊ መብቶች ጥሰት በመቃወም በውጭ ለመቅረት ከወሰነ ወዲህ የዓለም አቀፍ መገናኛ ብዙሃንን ትኩረት እንደሳበ ነው። ባለፈው ሳምንት ከባልደረባችን ሄኖክ ሰማግዜር ጋር በተወያየበት ወቅት ኢትዮጵያ በዘንድሮ ኦሊምፒክ ያስመዘገበችው አጠቃላይ ውጤት ደካማ መሆኑን አስመልክተው ታዋቂ የኢትዮጵያ አትሌቶች ያቀረቡትን ትችት እንዴት ታየዋለህ ተብሎ ተጠይቆ ነበር። ፈይሳ በሰጠው አጠር ያለ ምላሽ እንዲህ ነበር ያለው እና ይሌ እና ገዛኝ እና አበባ መኮን፣ እነ ቶለሳ ቆቱ ሌሎችም አሉ ስለ ውጤት ነው ሲነጋገሩ የነበረ አሁን በዚህ ሰዓት እኛ ስለ ሜዳሊያ አይደለም የምናስቡ፣ ስለ አገራችን፣ ስለ ህዝባችን ለምን አይሰማንም? እነሱ ተሸልሞ ከውጭ ሜዳሊያ አምጥቶ ባንዲራ ይዞ ሲመጡ ህዝቡ ከቦሌ እስከ ስቴዲየም ከነሱ ጋር እየሮጠ ነው ድጋፍ ለነሱ ሲያደርግ የነበረው። ያ ህዝብ ዛሬ እየሞተ እየተገደለ እየታሰረ ለምንድን ነው ወይ? ስለ ሜዳሊያ ለምን ያስባሉ? ስለ ህዝብ እንዴት አስቡ። ምነ ሰዎች መንግስትና ህዝብ ማገናኘት የሚችሉ ሰዎች ናቸው። መናገር ይችላሉ። ዓለም ላይ የታወቁ ሰዎች ናቸው። ምንም አይሆኑም። ለምን ስለ እንዴት ይታሰባት። ዛሬ ወደ ትላንቱ የበርሊን ቢኤምደብልዩ ማራቶን ሩጫ ውድድር ዜና ስናልፍ በሁለቱም ጾታዎች ያሸንፉት የኢትዮጵያ አትሌቶች መሆናቸውን እናገኛለን። የወንዶቹን ያሸንፈው ቀነኒሳ በቀለ ሲሆን ጊዜው ድንቅ ነው፣ ሁለት ሰዓት ሦስት ደቂቃ ሦስት ሴኮንድ ጊዜው ለኢትዮጵያ አዲስ ክብረ ወሰን ሲሆን በታሪክ ደግሞ ሁለተኛው ፈጣን ጊዜ ነው። በዚህም የኃይሌ ገብረ ስላሴን ሁለት ሰዓት 3 ደቂቃ ከ59 ሴኮንድ ሬኮርድ ሰብሯል። በትላንቱ የበርሊን ማራቶን ላይ ቀነኒሳና ኬንያዊ ዊልሰን ኪፕሳንግ ያሳዩት ከባድ ፉክክር እጅግ ማራኪ ሆኖ ተመዝግቧል። በነገራችን ላይ ቀነኒሳም ትላንት በበርሊን ማራቶን ከመሮጡ አስቀድሞ ካኔዲያን ራኒንግ ለተባለ ድረገጽ በሰጠው ቃል እንዲህ ብሏል። ማንም ሰው የመቃወም መብት አለው። እንዴት መቃወም እንዳለብህ መምረጥ ትችላለህ። ፖለቲካ ውስጥ ገብተህ መቃወም ከፈለግህና ስለ መንግስት የምታወራ ከሆነ ሀገር ውስጥ ብዙ መንገድ አለ። ሀገር ውስጥ የመቃወም መብት አለህ። እኔ ነገሩን የማየው በዚህ መልክ ነው ብሏል። ባጭሩ፣ በሴቶቹ እንዳልኩት ባበሩ ከበደ የተመራው የኢትዮጵያ ቡድን ነው ከአንደኛ እስከ ሶስተኛ ተከታትሎ በመግባት ያሸነፈው። ያበሩ ጊዜ 2245 አበሩ በበርሊን ማራቶን ስታሸንፍ ትናንት ለሶስተኛ ጊዜ መሆኑ ነው። ሁለተኛ ብርሃኔ ዲባባ፣ ሶስተኛ ሩቲ አጋ ሆነዋል። በበርሊኑ 43ተኛ ማራቶን ከ122 ሀገሮች የተውጣጡ 41283 ሯጮች ተሳትፈዋል። ድል የተቀዳጁትን የኢትዮጵያ አትሌቶች እንኳን ደሳላችሁ እንላለን። ይህን በዚሁ ላውቀ። ለሀገር ውስጥና የውጭ ሀገር እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ዘጋቢ ገዛ ንጽዮን መስቀል ውሰዳቸው። እንኳን አደረሰ ገዛ፣ መቀጠል ትችላለን። አመሰግናለሁ ሰለሞን። በኡጋንዳ አዘጋጅነት ለአስር ተከታታይ ቀናት ሲካሄድ የሰነበተው የመጀመሪያው የምስራቅና መካከለኛ አፍሪካ የሴቶች ተሳፍ እግር ኳስ ሻምፒዮና በታንዛኒያ ሴቶች ብሔራዊ ቡድን አሸናፊነት ተጠናቋል። የኪሊማንጃሮ ንግስቶች በሚል ሙገሳ ስም የሚታወቀው የታንዛኒያ ሴቶች ብሔራዊ ቡድን ሻምፒዮን የሆነው በፍጻሜው ጨዋታ የኬንያቸውን ሁለት ለአንድ በመርታት ነው። የታንዛኒያ ሴቶች ቡድን በምድብ ማጣሪያው ከኢትዮጵያ ቡድን ጋር ያለ ግብ አቻ ከመለያየቱ በስተቀር ሁሉንም ጨዋታዎቹን በማሸነፍ ሻምፒዮንነት ክብሩን ለመቀዳጀት መብቃቱን አስመስክሯል። በደረጃ በተደረገው ጨዋታ የኢትዮጵያ ሴቶች ብሔራዊ ቡድን ያስተናጋጇን የኡጋንዳቸውን በጨዋታ ብልጫ ጭምር አራት ለሁለት አሸንፎ ሶስተኝነት ደረጃ ይዞ ተመልሷል። ሐሳኒ ናሳላ ከኡጋንዳ በስድስት ጎል ኮከብ ጎል አብዙ፣ የሉሲዎቹ ሎዛ አበራ ደግሞ አምስት ጎል አግኝታለች። የቡድኑ አምበል ብርቱካን ገብረ ክርስቶስ የውድድሩ ኮከብ ተጫዋች የሆና ተመርጣለች። ወደ አውሮፓ ውስጥ ሊግ ውድድሮች ስንሸጋገር ደግሞ ከጊዜ አንጻር የእንግሊዝና የስፔን የሳምንቱን ውጤቶቹን በአጭሩ እመለከታለሁ። የእንግሊዝ ፕሪሚየር ሊግ ስድስተኛ ሳምንት ጨዋታዎች የጎል ምርት በዝቆች ተሰፍሮ የተመዘገበበት ሆኖ አሳልፏል። በዘጠኝ ጨዋታ ሀያ ዘጠኝ ጎል ተመዝግቧል። የአርሴናልና የቼልሲ በአንድ በኩል በሌላ በኩል ደግሞ የማንቸስተር ዩናይትድና የሌስተር ሲቲ ጨዋታ ከፍተኛ ትኩረት ያገኙ ነበር። አርሴናል በሜዳው ቼልሲን እንዳልነበር አድርጎ ነው። ሶስት ለባዶ ባሸነፈበት ጨዋታ ሳንቼዝ፣ ዋልኮትና ኦዚል አከታትለው በማግባት ቼልሲን አስደንግጠውታል። ባለፉት ተከታታይ ሽንፈቶቹ ደጋፊዎቹን ያስደነገጠው ማንቸስተር ዩናይትድ ለአምናውን ሻምፒዮን ሌስተር ሲቲን ጎል አግኝቶበት አራት ለአንድ አሸንፎታል። በፍጹም የበላይነት የተጠናቀቀው ጨዋታ ደግሞ ሊቨርፑል ሀል ሲቲን አምስት ለባዶ ያሸንፎበት ጨዋታ ነው። ወደ ጨዋታችን ተካሂደዋል። ማንቸስተር ሲቲ በአስራ ስምንት ነጥብ የደረጃ ስም ጠረዝን መርቷል። ኮተንሃም በአስራ አራት በሁለተኝነት ሲከተል አርሴናል፣ ኤቨርተን፣ ሊቨርፑል እነዚህ ሶስቱ በእኩል አስራ ሶስት ነጥብ በጎል ተበላልጠው ሶስተኛ አራተኛና አምስተኛ ናቸው። ይኸው ነው። በእኔ በኩል ያለው። ሰለሞን አመሰግናለሁ። አመሰግናለሁ። ገዛይን ጽሆን መስቀል ነበር ከአዲስ አበባ። በመጨረሻ አድማጮች፣ ዜና ረፍት። በፕሮፌሽናል ቤዝቦል ታዳጊው ወጣት የኩባው ማያሚ ማርተንስ ኮከብ ተጫዋች ሆዜ ፈርናንዴዝ በ24 ዓመት ዕድሜው ትላንት ጠዋት በጀልባ አደጋ ሕይወቱ አልፏል። ማያሚ ፍሎሪዳ አቅራቢያኑ ከሌሎች ሁለት ጓደኞቹ ጋር ሲቀዝፉ አደጋው ደርሶባቸው ያለቁት ፈጣን ጀልባቸው ከአለት ጋር ተጋጅቶ ነው ተብሏል፣ ወጣቶቹ የሞቱት። አደጋው በደረሰበት ወቅት ህገወጥ አደንዛዥ እጽ ወይም አልኮሆል አልተገኘም። ምርመራ ግን ይደረጋል ተብሏል። በአደጋው ምክንያት ማርልንስ ከአትላንታ ጋር የፊታችን እሁድ ማድረግ የነበረበትን ግጥሚያ ወዲያውኑ መሰረዙን አስታውቋል። በአጠቃላይ በዋነኛው የሊግ ውድድር ላይ የሐዘን ስሜት አሳድሯል። ወጣቱ ፈርናንዴዝ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከኪዩባ በስደተኝነት ከመጣ ጀምሮ በማያሚና ከዚያም አልፎ ከፍተኛ እውቅና አግኝቷል። ሦስት ጊዜ በድብቅ ወደ ዩናይትድ ስቴትስ ለመግባት ሞክሮ ሳይሳካለት የቀረው ኪዩባዊ ወጣት በመጨረሻ ተይዞ በግድ ወደ ሀገሩ እንዲመለስ ተደርጓል። የ15 ዓመት ልጅ እያለ በአራተኛው ሙከራው ከእናቱ ጋር ሜክሲኮ ለመድረስ ቻሉ። እንዲያውም በአስቸጋሪ ጉዟቸው ወቅት እናቱን ባህር ውስጥ ከመስጠም አድኗል። ኋላም ተሳክቶላቸው ከፈርናንዴዝ አባት ጋር ታምፓ ፍሎሪዳ ተቀላቀሉ። በኮከቡ የማርሌንስ ጎልፍ ተጫዋች ከዚህ ዓለም በሞት መለየት ለስፖርቱ ቤተሰብ ጽናቱን ይስጥ። በዙና አብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ኩፌሜን